Oh, ናትናኤል ታምሩ ትውልድና እድገቱ በባህር ዳር ከተማ ነው። አንደኛ ደረጃ ትምህርቱን እሸት አካዳሚ በተሰኘ የግል ትምህርት ቤትና በጣና ሐይቅ ተከታትሏል። ስቲም ሲነርጂ የተሰኘ ተማሪዎችን በሳይንስና ቴክኖሎጂ የሚያበረታታ ተቋም የመጀመሪያ ፕሮጀክቱን በባህር ዳር ዩኒቨርሲቲ አቋቁሞ አንድ መቶ ተማሪዎችን ለማሰልጠን ሲመለምል ከተመረጡት ተማሪዎች መካከል አንዱ ሆኖም፣ ሁለተኛ ደረጃ ትምህርቱን በዛው ተከታተለ። ይህም ለዛሬ የትምህርት ብቃቱና የቴክኖሎጂ ፈጠራዎቹ መሰረት እንደሆነ ናትናኤል ይናገራል። ከገባው በኋላ ነው ብዙ ነገሮች የተቀየሩት። እንደ በፊቱ እንደ በፊቱ ቀላል ትምህርት አልነበረ ስንገባ፣ ምክንያቱም የምንማረው የነበረው በዩኒቨርሲቲ ሌክቸረርስ ማለትም ባህርዳር ዩኒቨርሲቲ በዋናነት የሚያስተምሩ መምሮች ነበር የሚያስተምሩም እና ይሄ በጣም ትልቅ ኦፖርቹኒቲ ነበረ። የነበረው ወርክሎድ በጣም ብዙ ትንሰራ ብዙ ታይማችን ትምህርት ትምህርታችን ላይ እንጌዝ የምናደርግ ከዛ ተጨማሪ ደግሞ የምንሰራቸውን እያንዳንዱ ነገሮችን ትምህርት ቤቱ በቅርቡ ላይ ይከታተለ ነበረ። ከዩኒቨርሲቲ ውስጥ ካልገባም በቀር ልንጥቃቸው ማንችላቸውን ለምሳሌ፣ ይሄ ኤክስፐሪመንቶችን መስራት፣ ላብራቶሪዎችን ማኔጅ ማድረግ እንዲሁም ፕሮጀክቶችን መስራት የመሳሰሉ ላይፍ ስል የመሳሰሉ እንትኖችን ዘጠኝ ክፍል ጀምሮ መውሰድ ጀምረን ነበረ። እስቲም ኢትዮጵያ ውስጥ ከተለመደው በክፍል ውስጥ የተገደበ የመማር ማስተማር ዘዴ ለየት ያለና በተግባር ስራዎች የታገዘ እንዲሁም የፈጠራ ስራዎችን የሚያበረታታ የማስተማሪያ ዘዴዎችን ይከተል እንደነበር ናትናኤል ይገልጻል። የተማር ነው ነገር በጣም ጥልቅ የሆነ ቤዝ ነው የሰጠን አሁን ዩኒቨርሲቲ ገብቼ ነው ብዙም አልቸገረም። ጓደኞችን እንደ አዲስ ሚያቸው ነገሮች ገብተ ይበልጥ እኔ ኦልሬዲ ሰርቻቸው ገና አዘጠኝ አክል ተምሪያቸው የመጣቸው ነገሮች ናቸው ለምሳሌ አሁን ሆኑ ሶፍትዌር ጆይን ያደረግኩት የአሁኑ ሴሚስተር ያለቀው ሴሚስተር ላይ ነበር እና የዛ ሶስት አካባቢ ማለት እና በዛ ውስጥ የሚሰጡንን ኮርሶች ኦልሞስት ማለት ይቻላል ወስጃቸው ነበረ እንደነበረኝ ቆይታ ማለት እና አሁን ለእኔ ትልቅ የሆነ አድቫንቴጅ የሰጠኝ እዚያ። ናትናኤል ከልጅነቱ ጀምሮ በነበረው የሳይንስና ቴክኖሎጂ ፍቅር ላይ በስቲም የሳይንስና ቴክኖሎጂ ተቋም ያገኘው ክህሎት ሲጨመርበት ገና የዘጠነኛ ክፍል ተማሪ እያለ የመጀመሪያው የሆነውን የሞባይል ቴክኖሎጂ መስራት ቻለ። ወደ አስራ ሁለተኛ ክፍል ሲዛወር ደግሞ ብሔራዊ ሽልማት ያስገኛለትን ስማርት ሃውስ ወይም ከውጭ ያለውን የአየር ሙቀትና የብርሃን ሁኔታዎችን እያስተዋለ ራሱን የሚያስተካክል ቤት ከጓደኞቹ ጋር በመሆን መፍጠር ቻለ። ስማርት ሃውስ ማለት ራሱ አውቶሜትድ የሆኑ ሲስተሞች የተገጠሙለት ቤት ሲሆን እኛ ከምናዘዘው ተጨማሪ ኢንቫይሮንመንትን ወይም ሰራውንዲንግን እያመዘዛ አካባቢ ያለው ሁኔታ እያነበበ ቤት ውስጥ ያሉ ነገሮችን የሚቀያይር ነው። ምሳሌ አንድ ቤት ሲመሽ በራሱ ሊበራ ይችላል። የበረንዳ መብራት ለምሳሌ ቢኖረን ወቅቱ መምሸቱን አይቶ ወይም ቀኑ መምሸቱን አይቶ በራሱ እንዲያበራ ሊያደርግ ይችላል። ሙቀት፣ የተለያዩ ነገሮችን ማለት ኤሌክትሪኮችን አውቶሜት አድርጎ መልቀቅ። ይህ ማለትም እንዳይባክን ኤሌክትሪካችንም፣ ዕቃችንም እንዳያቃጥል ማድረግ መብራት ጠፍቶ በሚመለስበት ሰዓት ቤታችን ላይ ያበራናቸው እቃዎች እንዳለ በርተው ነው የሚቆመው። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ ሁሉንም ነገር አውቶ ቤትዳ አድርጎ ከእኛ ቁጥጥር ውጭ የሆኑ ነገሮችን ለማስተካከል የሚችል ነት ሲስተም ነው። መብራቶችን መቀጣት፣ ከለር መቀየር፣ ማፍዘዝ፣ ማድመቅ ሊሆን ይችላል። ብዙ አይነት ፋንክሽኖች የነበሩት ቤት ነበር የሰራ ነው። ናትናኤል መጀመሪያ የሰራው የስልክ መተግበሪያም በስማርት ቤቱ ላይ ግብአት ነበር። መተግበሪያው በተለይ አንድሮይድ ስልኮችን ለሚጠቀሙ ሰዎች የስልክ አጠቃቀማቸውን የበለጠ የሚያቀል ቴክኖሎጂ ነው። የስልኩ ጋዜት ሁለት ነገር ነው ያለው፣ ሁለት ኮምፖነንት አለው ማለትም ሶፍትዌርም ሀርድዌርም አንድ ላይ ያለው የፕሮጀክት ታይፕ ነው። አክቸሊ ስማርት ሀውስም እንደዛው ነው። ሶፍትዌር ፓርትም አለው። የስልክ አፕሊኬሽን ነበረው ስማርት ሀውሱ አገናኝተው ስማርት ሀውሱን የምንቆጣጠርበት ማለት ነው። ይሄኛውም ደግሞ ልክ እንደዛው ሶፍትዌርም ሀርድዌርም አለው። ሀርድዌሩ ስልኩ ላይ የሚሰካ ሲሆን ሶፍትዌሩ ደግሞ እዛው ስልኩ ላይ የምንጭነው ነው እና አፕሊኬሽኑን ከጫነው በኋላ ዲቫይሷን በኤርፎን መሰኪያው በኩል እንሰካታለን የሰራሁት ዲቫይስ ከዚያ በኋላ እና እንትኑ ዲቫይሱ ይናበባሉ ማለት ነው። ስለዚህ ከአፕሊኬሽናችን ላይ የምናስገባለት የተለያዩ አይነት የሚያስመርጠን ኦፕሽኖች አሉ እና ይሄ ኦፕሽን በዋናነት የተፈለገው ስልክ አጠቃቀም ለማቅለል ና ለማፍቀም ነው። ናትናኤል በስቲም ካገኘው ትምህርት በተጨማሪ ዛሬ ላለው የእውቀት ደረጃም ሆነ ስኬት መሰረቱ ወላጆች ያደረጉለት የነበረው ድጋፍና ክትትል እንደሆነም ይገልጻል። ፋሚሊ ከስር መሰረቱ ገና ከህፃንነት ጀምሮ የተለያዩ ኮርስ ማቴሪያሎችን በመግዛት እንጠፋኝን በማስረዳት እንዲሁም የተለያዩ ነገሮችን በማድረግ አብዛኛውን ሰዓቴን በጥናት እንዳሳልፍ እና የተሻለ በትምህርቴም ሆነ ከትምህርት ውጭ ባሉት ነገሮች የተሻለ ነገር እንዳስመዘግብ ሁሌም ያግዙኝ እና ያበረታቱኝ ነበረ። በተለይ ደግሞ አባቴ እነዚህ ነገሮችን በጥቅ ይከታተል ነበረ። እንዳመጣው ደረጃይን ሁሉ ነገሬን እና በዛ መንገድ ስለሆነ የመጣሁት አሁንም ዩኒቨርስቲ ድረስ እስካሁን ድረስ ያ ነገር ኢንፍሉዌንስ ያደርገኛል ማለት ተጽዕኖ ይፈጥርብኛል። ናትናኤል አሁን በአዲስ አበባ ዩኒቨርሲቲ የሁለተኛ አመት የሶፍትዌር ኢንጂነሪንግ ተማሪ ሁን እንጂ ፍላጎቱ ኮምፒውተር ሳይንስ ማጥናት ነበር። ባለበት ተቋም ግን ትምህርቱ ባለመሰጠቱ ተቀራራቢውን እያጠና መሆኑን ነግሮናል። ሆኖም ከሰሞኑ ደግሞ ናትናኤል ጥሩ ዜና አግኝቷል። በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ኒቨርቫ ዩኒቨርሲቲ ነጻ የትምህርት ዕድል ሰጥቶታል። ሆኖም የሚያስፈልጉትን ተጨማሪ ወጪዎች ለማሟላት እገዛ እየፈለገ መሆኑን ናትናኤል ይናገራል። አፕላይ ካደረጉት በመቶ ሰማንያ ሀገር ተማሪዎች ውስጥ ከሀያ አምስት ሺህ ማለት ናቸው፣ በቁጥር ሁለት መቶ ሶስት ሰው ነው የተቀበሉት። በነጠ ያለው ማለት እነሱ እንግዲህ በአመት ያስፈልገኛል ተብሎ ከታሰበው ወጪ ሰላሳ ሶስት ሺ አሜሪካን ዶላር ውስጥ ሰላሳ አንድ ሺ ሰጠውኛል። ቀሪው አንድ ዘጠኝ መቶ ሀምሳ በእኔ እንዲሸፈን ነው የሚፈለገው። ከዛ ውጭ ደግሞ የቪዛ ና የኤር አኮሞዴሽን ቲኬት በእኔ ነው የሚሸፈነው። ማለት እሱ ነው ትንሽ ስታኪ ያደረገብኝ። ከዛ ውጭ ያለውን እናስቲም ሲነርዎችም እየረዱኝ ነው። ሌሎቻችሁም የምትችሉ ብትረዱኝ ደስ ይለኛል። ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባራዊ ሁኔታ ጋር የተዛመደ በተግባር የታገዘ ና ፈጠራን በሚያበረታታ መልኩ መሆን ይገባዋል የሚለው ናትናኤል ምኞቱ ባገኘው ነጻ የትምህርት እድል የአርቲፊሻል ኢንቴሊጀንስ ተምሮ የሰውን ልጆች ሕይወት የሚያቀሉ ቴክኖሎጂዎችን ለዓለም ማበርከት ነው። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። we not